You're with SBS Radio. Find more great stories in your language at SBS.com.au. SBS Radio download the Madragon Namas at Knuth Halan. Mulu program and date madam at SBS.com.au <laughs> slash Sam ዶክተር ተበጀ ሞላ በዲከን ዩኒቨርሲቲ የትምህርት ፖሊሲና ማህበራዊ ፍትህ ጥናት ተመራማሪ በቅርቡ በተለይም በአፍሪካውያን አውስትራሊያውያን ወጣት ተማሪዎች ላይ ጥናታዊ ምርምር እያካሄዱ ይገኛሉ። በቅድሚያ የአፍሪካውያን ወደ አውስትራሊያ ሰፈራ መነሻ ከየት ነው ከሚለው ለምን አንጀምርም? የአፍሪካውያን አውስትራሊያ ያላቸው ታሪክ ከአስራ ዘጠነኛው ክፍለ ዘመን ድረስ የሚሄድ ነው። ለምሳሌ የመጀመሪያው የእንግሊዝ መርከብ አውስትራሊያ ሲደርስ አስራ አንድ ጥቁር አፍሪካውያን ፍርደኞች ይገኙ እንደነበር የታሪክ መረጃ አለ። ሆኖም አፍሪካውያን በብዛት ወይም በርከት ብለው ወደ አውስትራሊያ መግባት የጀመሩት ከሁለተኛው ዓለም ጦርነት መጨረሻ በኋላ ነው። ያም ሆኖ ብዙዎቹ አፍሪካውያን ጥቁር ያልሆኑ ወይም ደግሞ ነጮች ኮሎኒያ ሴትረርስ የነበሩ አፍሪካ ውስጥ እንዲሁም ደግሞ የኖርዝ አፍሪካ ተወላጆች ነበሩ በብዛት ወደ አውስትራሊያ ይመጡ የነበሩት። ይህ የሆነበት ዋና ምክንያት ደግሞ እንደሚታወቀው አውስትራሊያ እንደ ፌዴሬሽን ከተቋቋመችበት ከአስራ ዘጠኝ ዜሮ አንድ ጀምሮ እስከ አስራ ዘጠኝ ሰባ ሶስት የዘለቀ የነጭ አውስትራሊያ ፖሊሲ ነበረ። ፖሊሲው ጥቁሮችን ወይም ነጭ ያልሆኑ አውሮፓውያን ያልሆኑ ሰዎች ወደ አውስትራሊያ እንዳይገቡ የሚከለክል ፖሊሲ ነበር። ያ ፖሊሲ በአስራ ዘጠኝ ሰባ ሶስት እስከሚሰረዝ ድረስ ጥቁር አፍሪካውያን ወደ አውስትራሊያ እምብዛም ዘልቀው አይመጡም ነበር። የመጡም ካሉ አንድም በተማሪነት ወይም ደግሞ በደርሶ ተመላሽነት ነበር። በብዛት አፍሪካውያን ወደ አውስትራሊያ መምጣት የጀመሩት እንግዲህ ከአስራ ዘጠኝ ሰባ ሶስት በኋላ ነው ማለት ነው። ይህን እንደ መረጃ አንዳንድ ዳታዎችን ለማሳየት ቢቻል ለምሳሌ ከአስራ ዘጠኝ አርባ አምስት ከሁለተኛው ዓለም ጦርነት ማብቂያ ጀምሮ እስከ አስራ ዘጠኝ ሰባ አምስት ድረስ ጠቅላላ ወደ አውስትራሊያ ከገባው ስደተኛ ውስጥ የአፍሪካውያን ድርሻ ሁለት ነጥብ አራት ፐርሰንት ብቻ ነበር። ይሄ እንግዲህ የዋይት አውስትራሊያ ወይም የነጭ አውስትራሊያ ፖሊሲ ከሚሰረዝ ድረስ የነበረው ጊዜ ነው። ፖሊሲው ከተሰረዘ በኋላ በጣም በርከት ብለው አፍሪካውያን ወደ አውስትራሊያ ገብተዋል። እሱም እንደምናውቀው ሶስት አይነት መንገዶች አሉ የሚገቡበት። አንዱ የሙያ ቪዛ የያዙ ናቸው። ሁለተኛው የሰብአዊ ቪዛ የያዙ ናቸው። ሶስተኛው ደግሞ የቤተሰብ ቪዛ የያዙ ናቸው። የኔ ጥናት በተለይ የከፍተኛ ትምህርት ተሳትፎን በተመለከተ እያደረግኩት ያለው ጥናት በሰብአዊ ቪዛ የገቡ አውስትራሊያን ወጣቶች የትምህርት ተሳትፏቸው ምን ይመስላል የሚለው ነው በዚህ ውስጥ የኢትዮጵያውያን ድርሻ ምን ይመስላል ከኢትዮጵያውያን ሰፈራን በተለይ ተመልክተዋል አ እርግጥ ነው አፍሪካውያን እንግዲህ ይሄ በሰብአዊ ቪዛ የመጡ ሀገራትን ብዬ ሳጠና ምንድን ነው አፍሪካ ውስጥ እንዳልኩ የብዙ ሀገር ተወላጆች የሚመጡ በሙያ ቪዛ ነው በአፍሪካ ውስጥ የሰብአዊ ቪዛ ይዘው ከሚመጡ ስምንት ሀገራት ውስጥ በብዛት የሰብአዊ ቪዛ ከሚቀበሉ ስምንት ሀገራት ውስጥ አንዱ ኢትዮጵያ ናት ሌሎች ሰባቱ ኤሪትሪያ፣ ሶማሊያ ሱዳን ደቡብ ሱዳን ከምስራቅ አፍሪካ ማለት ነው ከምዕራብ አፍሪካ ዲሞክራቲክ ኮንጎ ሴራሊዮንና ላይቤሪያ ናቸው የኢትዮጵያን ህዝብ ናየው እንዳልኩት፣ በአስራ ዘጠኝ አርባ እስከ አስራ ዘጠኝ ሰባ ባለው ጊዜ ውስጥ ብዙም ኢትዮጵያውያን አልነበሩም። በቁጥርም አሁን የመንግስት ዳታ የሚያሳየው ከሀያ በታች ናቸው ኢትዮጵያውያን እስከ አስራ ዘጠኝ ስልሳ ባለው ዘመን ወደ አውስትራሊያ የመጡ ትውልደ ኢትዮጵያውያን። ሆኖም የኃይለ ሥላሴን መንግስት መውደቅ ተከትሎ እንዲሁም ኋላ የደርግ መንግስትን መውደቅ ተከትሎ በርካታ ኢትዮጵያውያን በየዘመኑ መጥተዋል። የሁለት ሺ አንዱ የህዝብ ቆጠራ እንደሚያሳየው በድምሩ ወደ ሶስት ሺ አምስት መቶ የሚጠጉ ትውልደ ኢትዮጵያውያን ይኖሩ ነበር። ያ ቁጥር ተሻሽሎ በሁለት ሺ ስድስት ወደ አምስት ስድስት መቶ ደርሷል። በሁለት ሺ አስራ አንድ ስምንት ሺ አምስት መቶ ደርሷል። አሁን በሁለት ሺ አስራ ስድስት በቅርቡ የተካሄደው የህዝብ ቆጠራ የሚያሳየው በድምሩ ወደ አስራ አንድ ሺ ሰባት መቶ ዘጠና ሁለት አካባቢ ትውልደ ኢትዮጵያውያን አውስትራሊያ ውስጥ ይኖራሉ። በእርግጥ በሴንሰስ ህዝብ ቆጠራ ዳታው መሰረት ብዙ ጊዜ የሚያሳየው ኢትዮጵያውያን ከዚህ በላይ በቁጥር ነዋሪ እንደሚሆኑ ይታወቃል። ባለፉት የሰባት አመት የፖለቲካ ጊዜያት ውስጥ ግማሾች ስቴትለስ ብለው ራሳቸውን እዛ ላይ ያሰፍሮ ስለነበረ ከኢትዮጵያዊነት ጋር ባላቸው የፖለቲካ ልዩነት አንዱም ይሄ ትንሽ በእኛም የዳታ አሰባሰብ ላይ ውዥንብር የፈጠረ ጉዳይ ነው። ከዛ ባሻገርስ ከትምህርት አኳያ አፍሪካውያን ወጣቶች በተለይም ከስደት አለም የመጡት ያ ውስጥ ምን ያህል ስኬታማ ናቸው? ወደ ከፍተኛ የትምህርት ተቋማት ወይም ዩኒቨርሲቲ ዘልቀው የመማር የመጨረስና አልፎም መልካም ስራዎችን የማግኘት እድላቸው ምን ይመስላል? የጥናቱ እንግዲህ ሶስት አብይ ነጥቦችን ለመዳሰስ ይሞክራል። አንዱ በሀገሪቱ የከፍተኛ ትምህርት ተሳትፎን ለማሳደግ መንግስት ያወጣቸው ፖሊሲዎች አሉ። ከነዚህ ፖሊሲዎች አንጻር የአፍሪካ ወጣቶች ምን ያህል ተጠቃሚ ሆነዋል የሚለውን ለመዳሰስ ነው። ሁለተኛው የወጣቶቹ የከፍተኛ ትምህርት ተሳትፎና ስኬትስ ምን ይመስላል ከፖሊሲዎቹ አንጻር። ሶስተኛው ወደ ከፍተኛ ትምህርት በሚያደርጉት ሽግግር ወይም ጉዞ እነዚህ ወጣቶች የሚገጥማቸው ተግዳሮቶች ምንድን ናቸው የሚሉትን ለይቶ ለማወቅ ነው ጥረቱ። ለዚህ ውይይት የሁለተኛው ነጥብ ነው የምናነሳው ማለት ነው። የወጣቶች የከፍተኛ ትምህርት ተሳትፎና ስኬት ምን ይመስላል የሚለው ነው። ይህን ለማየት እንግዲህ ሶስት ዋና ዋና የመረጃ ምንጮችን ነው የተጠቀሙት። አንደኛ የአውስትራሊያ የስታቲስቲክስ ቢሮ ባለፉት ሀያ አምስት አመታት የተደረጉ የቤት ቆጠራዎችን ለአፍሪካ የሚመለከተውን በተለየ መረጃ ጠይቄ እሱ አግኝቻለሁ። ሁለተኛ የትምህርት ሚኒስተር ስለ ከፍተኛ ትምህርት ተሳትፎ የሚሰበስበውን መረጃ የአስራ ሰባት አመት መረጃ እንዲሁ አፍሪካን በተመለከተ ሰብስቤ ያለው በሶስተኛ ደግሞ የዲፓርትመንት ኦፍ ሆም አፌርስ የምንለው የድሮው ኢሚግሬሽን ኤንድ ሲቲዘንሽፕ ዲፓርትመንት ማለት ነው። ከሱም ታሪካዊ የስደት መረጃዎችን ለማግኘት ችያለሁ። እና እነዚህን ሶስት የመረጃ ምንጮች አንድ ላይ ገጣጥ መስታያቸው ስለ አፍሪካ ወጣቶች የትምህርት ተሳትፎ፣ ስለ ስራ አጥነት እንዲሁም ስለ ሌሎች ማህበራዊ ችግሮች በቂ መረጃ ይሰጣሉ። ለምሳሌ ለትምህርት መረጃውን ስናይ፣ የትምህርት ተሳትፎውን መረጃ ስናይ፣ ወጣቱ ተሳትፎውና ስኬቱ በጣም ውስን ነው። እንግዲህ ሶስት አራት ነጥቦችን አንስቼ ማሳየት ይችላለሁ እዚህ ላይ አንደኛ ባለፉት አስራ ሰባት አመታት በአውስትራሊያ የከፍተኛ ትምህርት ተቋማት ከተሳተፉት ትውልድ አፍሪካን ተማሪዎች ውስጥ በሰብአዊ ቪዛ የመጡት ሁለት ነጥብ ስድስት ፐርሰንት የሚሆኑት ብቻ ናቸው። ያ ማለት ምን ማለት ነው? ወይም ትላንት ወይም ሌላ ጊዜ ወደ አውስትራሊያ ከፍተኛ ትምህርት ተቋማት ጎራ ብትል በርካታ ጥቁር አፍሪካውያንን ታያለ። ከእነዛ ውስጥ ግን ብዙዎቹ አንድም እዚህ የተወለዱ ናቸው፣ ተወልደው ያደጉ ኢትዮጵያውያን ናቸው። አሊያም ተምረው ለመመለስ የመጡ ጊዜያዊ ተማሪዎች ናቸው። ስለዚህ በሰብአዊ ቪዛ የመጡ አፍሪካውያን የከፍተኛ ትምህርት ተሳትፏቸው በጣም በጣም ዝቅተኛ ነው። ሁለት ነጥብ ስድስት ፐርሰንት ተማሪዎች ቁጥር ብቻ ነው ሪፕሬዘንት የሚያደርጉት ማለት ነው። ከዚህ ጋር ተያይዞ አብዛኛው የአፍሪካ ስደተኛ መጀመሪያ ዲግሪ ላይ ነው የሚሳተፈው። ድህረ ምረቃ ትምህርት ተሳትፎውን ስታዩ በጣም ዝቅተኛ ነው፣ እንደ ጠቅላላ ለአፍሪካ ተማሪዎች፣ በተለየ ደግሞ ስደተኛ ቪዛ የመጡ አፍሪካውያን ማለት ነው። ሌላው ደግሞ እንደሚታወቀው አብዛኛው በሰብአዊ ቪዛ የሚመጣው የአፍሪካ ወጣት የአፍሪካ ሕዝብ ወጣት ነው። ወደ ሀምሳ አምስት ፐርሰንት የሚሆነው የሰብአዊ ቪዛ ይዞ የሚገባው አፍሪካዊ እድሜው ከሰላሳ አራት አመት በታች ነው። ይሁን እንጂ ባለፉት ሀያ አምስት አመታት ያለውን ዳታ ስታይ ሰማንያ አምስት በመቶ የሚሆነው ይህ ወጣት አውስትራሊያ በደረሰ በአምስት አመት ውስጥ ወደ ትምህርት አይገባም። ይህ የሆነበት ምክንያት ምንድን ነው? በወጣትነት እድሜ መጥተው ትምህርት ቤት ገብተው ከፍተኛ ተቋማት ትምህርታቸውን ለማጠናቀቅ መሰናከል የሆኑባቸው ነገሮች አሉ ወይስ በበጎ ፈቃደኝነት ወደ ስራ ዓለም ከመሰማራት አኳያ ነው? ይህኛውን ጥያቄ በሙሉ ለመመለስ ያስቸግረኛል። ለምንድን ነው ጥናቱ የሶስት አመት ስለሆነ አሁን የደረስኩበት መረጃ ወጣቶቹ ለዛ የሚዳርጋቸው ምንድን ነው የሚለውን በሚቀጥለው ሂደት የሚታይ ነው። ነገር ግን ከወዲያው አንዳንድ ነገሮችን ማንሳት እንችላለን። ለምሳሌ የትምህርት ስርዓቱ የተለየ መሆኑ፣ የትምህርት ስርዓቱ ቋንቋ ሌላኛው ነው። የቋንቋ ጉዳይ አለ። ብዙ አፍሪካዊ በተለይ የእንግሊዝኛ የመጀመሪያ ቋንቋ ባልሆነባቸው ሀገር የሚመጡ ስደተኞች የቋንቋ ችግር ይገጥማቸዋል። ሁለተኛው የትምህርት ስርዓቱ የተለየ መሆኑ እንዲሁ ሌላ ችግር ነው። ሶስተኛው ደግሞ ስደተኛ ሆነ ስትመጣ የምታልፍበት የራሱ የሆነ አስቸጋሪ የጉዞ ፈተና ነው። ያን ሁሉ አልፈ ስትመጣ ደግሞ መረጋጋት፣ ራስህን ችለህ መቆምን ይጠይቃል። ሌላ ማህበራዊና ኢኮኖሚያዊ ጉዳዮችን ማመቻቸት ይጠይቃል። ያን በምታደርግበት ጊዜ አምስት ዓመት ያልፈሃል። ያ ማለት ወጣትነት አልፎ ቤተሰብ ትመሰርታለ ማለት ነው። ቤተሰብ ስትመሰርት ሌላ ጉዳዮች ትኩረትህን ይዘዋል። ወደ ትምህርት የመመለስ እድልህ አነስተኛ ነው። በአራተኛ ደረጃ የማነሳው ነጥብ ግን የመረጃ ጥረት ነው። የአውስትራሊያ የከፍተኛ ትምህርት እና የአፍሪካ በተለይ የኢትዮጵያ ትምህርት ስርዓት የከፍተኛ ትምህርት ስታየው በጣም ልዩነት አለው። አንዱ የአውስትራሊያ የከፍተኛ ትምህርት ለመግባት በጣም በጣም ብዙ በርካታ መንገዶች አሉት። ግን ከኢትዮጵያ መጥተህ ለምሳሌ አውስትራሊያ ስትሰፍር የሚታይህ በወቅቱ መረጃ የሚሰጥ ሰው ከሌለ ለአንተ የሚታይህ ያ ኢትዮጵያ ጥለው የመጣኸው ከፍተኛ ውጤት ሰከንደሪ ስኩል ላይ አምጥተህ ወደ ዩኒቨርሲቲ መግባት ነው። እሱ ሊመስልህ ይችላል። እዚህ ሀገር ግን አውስትራሊያ ውስጥ ከሰከንደሪ ስኩል ውጤት በተጨማሪ በጣም በርካታ መንገዶች አሉ ወደ ዩኒቨርሲቲ የሚወስዱህ። ስደተኛ ሆነ ስትሰፍር እዚህ ሀገር ስትመጣ ግን ያን መረጃ በጊዜውና በተገቢው መንገድ የሚሰጥ አካል የለም። እሱ አራተኛው ችግር ይመስለኛል። ሌላው እንደዚሁ ወደ ትምህርት ቤት ወደ ዩኒቨርሲቲ ቅጥር ግቢ ከመዝለቁ ባሻገር ወደዛ ውስጥ የሚገቡ አሉ። ከዛ ውስጥ ግን አብዛኛዎቹ ተመዝግበው የተወሰነ ጊዜ ከመማር ባሻገር ትምህርታቸውን የሚጨርሱት ጥቂቶች ናቸው። ያስ የሆነበት ለምንድን ነው? ምን ያህሉ ይጨርሳሉ? ምን ያህሉ ሳይጨርሱ ይወጣሉ? ቅድም እንዳነሱት አልፎስ ወደ ድህረ ምረቃስ የመሸጋገሩ ችግር የሚገጥማቸው ከምን አኳያ ነው? ልክ ነው እንግዲህ ዋናው አሳሳቢ ችግር ወደ ዩኒቨርሲቲ መድረሱ አንድ ነው። ከደረሱ በኋላ መጨረስ ሌላኛው ጉዳይ ነው። ለአፍሪካ ተማሪዎች አንዱ ትልቅ ፈተና እሱ ይመስለኛል። ለምሳሌ እንዳልከው ባለፉት አስራ ሰባት ዓመት ለመጀመሪያ ዲግሪ ከተመዘገቡት ትውልደ አፍሪካ ሰብዓዊ ቪዛ የያዙ ትውልደ አፍሪካ ወጣቶች ውስጥ አስራ ሰባት ፐርሰንት ብቻ የሚሆኑት ናቸው ትምህርታቸውን በስርዓቱ የጨረሱ ያ ማለት ምንድን ነው? ወደ ዩኒቨርሲቲ ከሄዱት ወጣቶች ውስጥ ሰማንያ ሶስት ፐርሰንት የሚሆኑት ሰማንያ ሶስት በመቶ የሚሆኑት የአፍሪካ ተማሪዎች ትምህርታቸውን ጥለው ወጥተዋል፣ አቋርጠዋል። ይህ ከሀገር አቀፍ ደረጃው ጋር ስታወዳድረው በአማካኝ አርባ ስድስት ፐርሰንት የሚሆነው አውስትራሊያዊ ወጣት ትምህርቱን በጀመረ በአራት አመት ውስጥ በስኬት ጨርሶ ወደ ስራ አለም ይገባል። እንግዲህ አርባ ስድስት ና አስራ ሰባት ፐርሰንት አወዳደው ያለውን ልዩነት ይሄ ለምን ሆነ ስትል ቅድም ያነሳናቸውን ችግሮች አሉ። አሁንም የሚሄዱ ቋንቋ ያልነው አለ። አሁንም ቋንቋ ችግር ነው። ዩኒቨርሲቲ ስትገባ አካደሚክ ሊትረሲ አለ። ለአካደሚክ የሚሆን ክህሎት ይጠይቃል። ያ አለመኖሩ አንድ ነው። ሁለተኛው ባለፈው አመትም ባደረግኩት አነስተኛ ጥናት ማየት የቻልኩት ምንድን ነው የአፍሪካውያን ተማሪዎች ምጣኔ ሀብታዊ ጫና አለባቸው። እየሰሩ የሚማሩ ብዙ ናቸው። ያም አንዱ ነው። ሶስተኛው ደግሞ ማበረታታት ተገቢውን ድጋፍ ተገቢውን ኢንከሬጅመንት ማበረታቻ ከቤተሰብና በአካባቢው ካለው ኮሚኒቲ አለማግኘት ሌላው አስተዋጽኦ ያደረገ ጉዳይ ይመስላል። ባለፈው አመት ባደረግኩት ዳሰሳ ጥናት ማየት የቻልኩት ዘረኝነት አለ። ዘረኝነት በአውስትራሊያ በማህበረሰቡም ውስጥ አለ፣ በትምህርት ቤትም አለ፣ በዩኒቨርሲቲም አለ። ይህ ዘረኝነት ችግሩ ደግሞ ምንድን ነው? ጭንቀት ይፈጥራል። ቆዳህን አይተው ሰዎች ስለአንተ ምን ያስባሉ ብለህ የምትጨነቅ ከሆነ በትምህርት ቀርቶ ሌሎች ሀሳቦችንም በአግባቡ ማብላላት አትችልም። ይሄ በማህበራዊ ስነልቦና ወይም ሶሻል ሳይኮሎጂ በኒውሮ ሳይንስ እንዲሁም በኤዱኬሽን በሰች ተጠንጦ ግኝቱ የሚያሳይ ይሄኑ ነው። ሰዎች በማንነታቸውም ሆነ በሌላ መንገድ የሚጨነቁ ከሆነ በአግባቡ ማሰብ በአግባቡ ህልማቸውን ማሳካት አይችሉም ይላል። ይህን ወደ እኛው ወደ አፍሪካውያን ስታመጣው የዘረኝነት ጉዳይ ይገጥማቸዋል። በሚፈጠርባቸው ጭንቀት በትምህርታቸው ላይ ትኩረት እንዳያደርጉና ስኬታማ እንዳይሆኑ አድርጓቸዋል ብዬ እገምታለሁ። እንግዲህ እነዚህ እና የመሳሰሉት ናቸው በሰፊው ነገሮች ምን ላይ ደርሰዋል፣ እያንዳንዱ ተማሪ ታሪኩ ምንድን ነው የደረሰበት ምንድን ነው የሚለውን በሚቀጥሉ ሁለት አመታት የበለጠ እና በቅርበት የማየው ነው የሚሆነው። በእርግጥ በሜንስትሪም ወይ አውስትራሊያ በትምህርት ደረጃም ቢሆን አብዛኛውን ከሀምሳ አንድ እስከ ሀምሳ አምስት ፐርሰንት ያህል ተምረው ተመርቀው የሚወጡት ሴቶች ናቸው ከወንዶች ይልቅ። በእርሶም ጥናት መሰረት ውስጥ የሚያሳየው ሴቶች መጀመሪያ ዲግሪያቸውን በመጨረስ በኩል ከፍ ያለ ቦታ ይይዛሉ። በእርግጥ ድህረ ምር ምረቃ ላይ ሲመጡ ወንዶች ከፍ ያለ ቦታ ሲይዙ፣ ሴቶች ዝቅተኛ ቁጥር ነው የሚኖራቸው። ይህስ የሆነበት ምንድን ነው? ከጾታ አኳያስ ያደረጉት ጥናት የሚያሳየው ምንድን ነው? ልክ ነው። በጥናቱ መሰረት በአንደርግራጁዌት ወይም በቅድመ ምረቃ ደረጃ ትምህርት ደረጃ ሴቶች የላቀ ተሳትፎ አላቸው ከወንዶቹ የተሻለ ማለት ነው። እንዲሁም በስኬት በመጨረስም ሴቶች ከወንዶቹ የተሻለ ኬት አላቸው። ይህ የጾታ ልዩነት እንዴት ሆነ የሚለው ትንሽ ለማብራራት ቱም የእኔ ዳታ ስታሲካል ዳታ ነው። ኳሊቲቲቭ የሆነ አናሊሲስ ልወደ ወደ ፖስት ግራጅዌት ስትሄድ፣ ወደ ድህረ ምረቃ ስትሄድ ደግሞ ሴቶች በምዝገባም በመጨረስም ተሳትፏቸው ይቀንሳል። በእኔ ግምገማ እንግዲህ የሚሆንበት ብዬ ያሰብኩት ምንድ ነው ድህረ ምረቃ ትምህርት እድሜ ይጨምራል። እንግዲህ እያወራን ያለ ነው አሁን ወደ ሀያ አምስት ሀያ ስድስት ሀያ ሰባት አመት በኋላ ነው ያሉ ወጣቶች የሚያደርጉትን ተሳትፎ ነው። እና በዚህ ጊዜ ሴቶች ወደ ቤተሰብ የመመስረት እና ወደ ጋብቻ ይገባሉ። ያ የሚፈጥረው የራሱ ታይም ይወስዳል ኮሚትመንታቸውን በዛ ልክ የሚቀንስባቸው ይመስለኛል። በዛ በኩል ደግሞ ወንዶች የኮሚኒቲውም ጀንደር ሮል አለ፣ የጾታ ሁኔታ አለ። በዚህ ምክንያት ወንዶች ከቤት ስራ ራሳቸውን በመጠኑም ቢሆን ያላቀቁ ስለሆነ ወይም ስለሚያላቀቁ ወይም የሴቷን ያህል ኃላፊነት ወስደው የቤቱን ስራ ሰሩም ይሆናል ወይም ደግሞ ከሴቷ የተሻለ ከቤት ውጭ ባለ ጉዳይ ላይ ጊዜያቸውን እንዲያጠፉ እድሏላቸው። ስለዚህ ወደ ድህረ ምረቃ ትምህርት ላይ የወንዶቹ ተሳትፎ የተሻለ ነው ከሴቶቹ። አሁን ላይ ሆነን ማለት የምችለው ይህም ብቻ ነው። ምክንያቱም የበለጠ በሴትና በወንድ ያለውን ልዩነት ምን አመጣ የሚለውም በሚቀጥለው ዙር በሚደረግ ጥናት ነው የበለጠ ማየት የምችለው። እስካሁን ከሰበሰባቸው ዳታዎች እና ካገኛቸው ግኝቶች አኳያ በተለይም ከስደት ሕይወት ወደዚህ የመጡ ወጣት አፍሪካውያን አውስትራሊያውያን በትምህርቱ ዘርፍ ዘልቀው ወደፊት እዳሄዱ እነዚህን መሰናክሎች በምን መልክ ሊያልፉ ይገባል፣ ምን አይነት ድጋፎች ከየት በኩል ማግኘት ይገባቸዋል፣ ይላሉ። መልካም እንግዲህ ወደዛ ከመሄደ በፊት ምናልባት ከፈቀድክልኝ ይህ የከፍተኛ ዝቅተኛ የሆነ የትምህርት ተሳትፎ የወለደው የወለዳቸው አንዳንድ ችግሮች አሉ፣ በማህበረሰቡ የሚታዩ በተለይ በወጣቱ የሚታዩ ና እነሱን ማንሳት ከቻልኩ ማንሳት ይችላል። መፍትሄ ደረጃ ጥናቱ ሲጠናቀቅ ሰፋ ያለ የፖሊሲ ሀሳብ የሚቀርብ ቢሆንም አሁን ባለው መረጃ ተነስተን አንዳንድ የመፍትሄ ሀሳቦች መጠቆም ይቻላል። ይህ ምንድን ነው? ትውልድ አፍሪካዊ ወጣቶች የከፍተኛ ትምህርት ተሳትፎ እና ስኬት ለማሻሻል ሶስት ባለድርሻ ትጉልህ ሚና መጫወት አለባቸው ብያምናለሁ። አንዱ መንግስት ነው። በሰብአዊ ቪዛ የመጡ ትውልድ አፍሪካውያን ወጣቶች ተገቢውን ትምህርት ድጋፍ እንዲያገኙ ልዩ ትኩረት መስጠት አለበት። ስርአቱን አዲስነትና ወጣቶቹ ያለፉበትን አስቸጋሪ የስደት ጉዞ ግንዛቤ ውስጥ ያስገባ ድጋፍ ወሳኝ ነው ብያምናለሁ። ይህም በትምህርት ቤት ደረጃ ሊሆን ይችላል፣ በዩኒቨርሲቲ ደረጃ ሊሆን ይችላል፣ በሙያ ማሰልጠኛ ተቋማት ደረጃ ሊሆን ይችላል። እነዚህ ወጣቶች ለየት ያለ ትኩረት እንደሚያስፈልጋቸው ግንዛቤ ተወስዶ በዛ መንገድ ድጋፍ ቢደረግላቸው አንድ ስኬታማ የምንሆንበት መንገድ ነው። ሌላው በማህበረሰብ ደረጃ ማለት በአፍሪካ ኮሚኒቲዎች ደረጃ መሰራት ያለባቸው አንዳንድ ነገሮች አሉ። ብዙ ኮሚኒቲዎች እንዳሉ አውቃለሁ። በተለያየ በሀገር ደረጃ ወይም በክፍለ ሀገር ደረጃ የተደራጁ የአፍሪካ ኮሚኒቲዎች አሉ። እነዚህ ኮሚኒቲዎች ወጣት ተኮር መስራ ነድፎ መንቀሳቀስ አለባቸው። የኮሚኒቲው አባላት የትምህርት እና የስራ መረጃ በቀላሉ የሚያገኙበትን መንገድ ማመቻቸት ይችላሉ። አንዳንድ ለምሳሌ ከኤዥያ የመጡ ስደተኞች አውስትራሊያ በጣም ስኬታማ ከሚባሉት ውስጥ እነሱ ናቸው። እነዚህ ኮሚኒቲዎች ወይም ማህበረሰቦች እንዴት ስኬታማ ሆኑ ብለህ ስትጠይቅ፣ ጠንካራ ኮሚኒቲ መገንባት ችለዋል። እነዚያ ኮሚኒቲዎች ደግሞ የትምህርትና የስራ እድል መረጃዎችን ለኮሚኒቲ አባላት በጊዜው እና በአስፈላጊው ሁኔታ ያደርሳሉ። ይሄ ሶሻል ካፒታል የምትለው ነው ማህበራዊ አሴት ማህበራዊ አስቴት ከሌለ ኮምፒት ማድረግ ተወዳድረህ ማሸነፍም ስኬታማ መሆንም አትችልም። እና በዚህ ደረጃ የአፍሪካ ኮሚኒቲዎች ለምሳሌ የኢትዮጵያ ኮሚኒቲ፣ የኤርትራ ኮሚኒቲ፣ የሶማሌ፣ የሱዳን፣ እነዚህ ኮሚኒቲዎች ወጣት ተኮር መስራ ላይ ቢያተኩሩ እና ወጣቱን ቢረዱ ለወደፊት ትውልድ ቢቀርጹ ይሻላል ብዬ አምናለሁ። በሶስተኛ ደረጃ ግን ቤተሰብ ነው። ልጆች የመጀመሪያውን ትምህርት የሚያገኙት ከቤት ነው። ስለዚህ ቤተሰብ በልጆች ትምህርት ላይ ጥልቅ ፍላጎት ማሳደር አለበት። በየአጋጣሚ የመማርን ጠቀሜታ በአንክሮ ማስረዳት ተገቢ ነው። ቤተሰብ በልጆች ላይ ክትትል ማድረግም ይኖርበታል። በተለይ ከትምህርት ቤቶች ጋር ጠበቅ ያለ ግንኙነት መፍጠር ምንችል እንደ ወላጅ ልዩ ጥቅም አለው። ምክንያቱም በጊዜ የልጆችን የትምህርት ተሳትፎ ግምገማ በየወቅቱ ማግኘት እንችላለን። ከዛ ግምገማ ተነስተን ልጆቹ ምን አይነት ድጋፍ ያስፈልጋቸዋል የሚለውንም መምከር እንችላለን እና በጣም የጠበቀ ጠቃሚ የሆነ ግንኙነት ከትምህርት ቤቶች ጋር መፍጠር ጥሩ ነው። እንደ የአስፈላጊነቱና አቅም በፈቀደ መልኩ ደግሞ ልጆች ተጨማሪ የትምህርት ድጋፍ እንዲያገኙ ቤተሰብ ማመቻቸት አለበት። ምክንያቱም በልጆች ትምህርት ላይ የሚደረግ ወጪ ኢንቨስትመንት ነው። ልክ በሰው በባንክ ወይም ደግሞ አውጥቶ በፕሮፐርቲ ላይ ኢንቨስት እንደሚያደርገው በልጆቻችን ላይ የምናወጣው ገንዘብ ኢንቨስትመንት ነው። ነገ ሪተርኑ በሶስት በአራት እጥፍ ሆኖ እናገኘዋለን እና ማመቻቸት ነው። የሚያስፈልጋቸውን ነገር ድጋፍ ማድረግ ነው። አይነው ብዙዎቻችን ያን ለማድረግ ብዙ አይነት ስንነት ሊኖር ይችላል። ግን ግንዛቤው ካለ ኮሚኒቲው ጋር የተያያዘ ነው። ለምሳሌ አንድ ልጅ በሂሳብ ትምህርት ወይ በእንግሊዝኛ ትምህርት ልዩ ድጋፍ የሚያስፈልጋት ወይ የሚያስፈልገው ቢሆን ወላጅ ያን ማድረግ እንኳ ባይችል ኮሚኒቲው ይህን ማድረግ አለበት። ኮሚኒቲው እንደ አንድ ሀይል ገንዘብ ማፈላለግ፣ ሪሶርስ ማግኘት ይችላል። ያን አድርጎ ቤተሰብና ኮሚኒቲ በሚያደርገው የተቀናጀ ስራ ልጆች የተሻለ ደረጃ ላይ እንዲደርሱ ማድረግ ይቻላል ብያምናለሁ። ከዚሁ ጋር ተይዞ አንዱ በጥናቱ ላይ ያነሱት በተለይም አውስትራሊያውያን ዜጎች ይልቅ አፍሪካውያን አውስትራሊያውያን እስር ቤት ውስጥ የመታሰሩ ሁኔታ ቁጥራቸው ከፍተኛ እንደሆነ አሳይተዋል። ይህስ ከምን አኳያ ሊመጣ ቻለ? ከትምህርት ሂደት ጋር አብሮ የመያያዙ ሁኔታ በማህበራዊ ሕይወታቸው ላይ ወይም በዘረኝነትም ሆነ በአግላይ የተለያዩ ሁኔታዎች አሉታዊ ተጽዕኖች ሳቢያ የባህሪ ለውጦች ሊመጡ ይችላሉ። የእስር ቁጥራቸው ከፍተኛ ሊሆን የቻለው ከምን አኳያ ነው በየዕለቱም የሚካሄዱትንም የሚዲያ አሉታዊ ሽፋኖችንም እንደዚሁ አንስተዋል እነዚህ ነገሮች አንድ ላይ ተያይዘው በነኚህ ወጣት አፍሪካውያን አውስትራሊያውያን ላይ ምን የሚያሳድሩት ስነልቦናዊ ተጽዕኖዎች አሉ ምን መደረግ አለበት ይላሉ ሶስቱ ነገሮች የተያያዙ ነገር ናቸው የትምህርት ዕድል ስራጥነትና ማህበራዊ ችግር እነዚህ ነገሮች ራስ በራሳቸው የተያዙ መሆናቸውን አሁን የምናወያይበት ርዕስ ዋና ማሳያ ነው። ለምሳሌ ቅድም ያነሳውል ነገር አለ። የአፍሪካ ወጣቶች የከፍተኛ ትምህርት ተሳትፏቸው እና ስኬታቸው በጣም ውስን ነው ብለናል። ይህ የከፍተኛ ትምህርት ተሳትፎ ውስንነት ለስራ አጥነት ዳርጓቸዋል። እንደ አውስትራሊያ ባለ እውቀት መር ማህበረሰብ ውስጥ ስትኖር ስኬታማ ለመሆን የግድ ከፍ ያለ ትምህርትና ስልጠና ያስፈልጋል። ከዚህም ባሻገር ዘመኑ አሁን አራተኛው የኢንዱስትሪ አብዮት እየጀመረበት ነው እየተባለ ነው። ያ ማለት ምንድን ነው? እስከ ዛሬ ድረስ በስራ ፍለጋ መስክ የምትወዳደረው ከሰው ጋር ነው። የተሻለ ኳሊፊኬሽን፣ የተሻለ የስልጠናና የተሻለ የትምህርት መረጃ ሙያ ያለው ሰው የተሻለ ስራ ያገኛል። በሚቀጥለው ሀያ ሰላሳ አመት ግን ውድድሩ ለራሳቸው ትዕዛዝ ሰጥተው ራሳቸው ትዕዛዝ ተቀብለው ራሳቸው ግን ከሚያንቀሳቅሱ ማሽኖች ጋር ነው የሚሆነው። ስለዚህ እንደዚህ አይነት ዘመን ላይ የከፍተኛ ትምህርት አለማግኘት ከፍ ያለ እውቀትና ክህሎት አለመያዝ ትልቅ ጉዳት ነው። ትውልደ አፍሪካ ወጣቶች የከፍተኛ ትምህርታቸው ውስን በመሆኑ በስራ ገበያው ላይ ተወዳዳሪ አይደሉም። ለምሳሌ እኔ ከስምንቱ ዋና የሰብአዊ ቪዛ ተቀባይ ሀገራት ውስጥ በሁለት ሺ አስራ ስድስት የወጣው መረጃ ስታየው ስራ አጡ ስደተኛ በብዛት የሚመጣባቸው ስምንቱ ሀገሮች የኢትዮጵያ፣ ኤርትራ፣ ሱዳን፣ ሳውት ሱዳን፣ ሶማሊያ፣ ዴሞክራቲክ ሪፐብሊክ ኮንጎ፣ ሴራሊዮንና ላይቤሪያ እነዚህ ስምንት ሀገራትን እንደ አንድ ኮሚኒቲ ብታያቸው እነዚህ ኮሚኒቲዎች ውስጥ የስራ አጥነቱ ብዛት ሀያ ሁለት ፐርሰንት ነው። እዚህ አውስትራሊያ ውስጥ ያለው ከነዚህ ሀገራት የመጣው የአፍሪካ ህዝብ ሀያ ሁለት ፐርሰንቱ ስራ አጥ ነው። እንግዲህ አስብ ሀያ ሁለት ፐርሰንት ስራ አጥ የሆነው የሀገሪቱ የስራ አጥ ብዛት ግን ስድስት ነጥብ ዘጠኝ ነው፣ ከሰባት ፐርሰንት በታች ነው የሀገሪቱ የስራ አጥ ቁጥር። የአፍሪካውያን የስራ አጥ ቁጥር ግን ሀያ ሁለት ፐርሰንት ነው፣ ሀያ ሁለት ነጥብ አራት ፐርሰንቱ ቢኤግዛክት። ይሄ የሚያሳይህ አንድ ችግር አለ፣ ተያያዥነቱን ያሳይሃል። የትምህርት እድልህ ባነሰ ቁጥር የስራ ማግኘት እድልህም አብሮ ይወርዳል። አሁን በቅርቡ የኦኢሲዲ የሚባለው ድርጅት ያወጣው ሪፖርት አለ። በየትኛውም ያደገ የበለጸገ ሀገር ላይ ያሉ ችግሮች በሙሉ ከስራ አጥነት ጋር የተያያዙ ናቸው። የስራ አጥነት ደግሞ የከፍተኛ ትምህርት እድል ካለማግኘት ጋር የተያዙ ናቸው። ይህን ድምዳሜ አሁን የያዝነው ቶፒክ በትክክል ያስረዳል። ይህን ስራ አጥነት ተከትሎ ማህበረሰቡ ለከፍተኛ ማህበራዊ ችግር ተጋልጧል። እንደምታስታውሰው ከጥቂት አመታት በፊት የአውስትራሊያ የሰብአዊ መብቶች ኮሚሽን አንድ ሪፖርት አውጥቶ ነበር። በሪፖርቱ ላይ እያሳየው ምንድን ነው? አፍሪካ አውስትራሊያውያን በማህበረሰቡ ተገፍተው ዳርቻ ላይ እንደሚኖሩ ያሳያል። ይሄ ብቻ አይደለም፤ በተለይ ወጣት ክፍሉ በዘረኝነትና በስራ አጥነት እየተንገላተና እየተሰቃየ እንዳለ፣ ይህ ነገር በአስቸኳይ መፍትሄ ካላገኘ ለማህበረሰቡ ትልቅ አደጋ እንደሆነም ያስረዳል። ይሄ የመንግስት ሪፖርት ነው። አንድ እውነት አለ። በአንድ ማህበረሰብ ውስጥ ድርሻ የለኝም ብለህ ካሰብክ፣ በአንድ ማህበረሰብ ውስጥ የእኔ የምትለው ነገር ከሌለ፣ በአንድ ማህበረሰብ ውስጥ ወደ ዳር ከተገፋህ የህግ ተገዥነት ይቀንሳል። የህግ ተገዥነት ሲቀንስ ደግሞ በህጋዊ መንገድ መጠካትህ ይጨምራል። እንግዲህ ይሄ ዑደት ነው፣ የማያቋርጥ ዑደት ነው። ይህን ዑደት መስበር የምንችለው ቅድም ያልኩ የመንግስት የኮሚኒቲው እና የቤተሰብ ሶስትዮሽ ስራ አንድ ላይ መስራት ሲቻል ነው። ይህን አንዳንድ ነጥቦችን አንስችል አሳየ በማህበረሰብ ውስጥ ለምሳሌ ቅድም እንዳልኩ ስራ አጥነት አለ። ስራ አጥነቱ ደግሞ ምን ወልዷል? ማህበራዊ ችግር ወልዷል። ያ ማህበራዊ ችግር አንዱ ማሳያ ስርአት አልበኝነት ነው። የቪክቶሪያ መንግስትን ውሰድ። በዚህ እኛ ያለንበት ስቴት የቪክቶሪያ መንግስት ዓመታዊ የወንጀል ስታሲክ ሪፖርት አውጥቷል ባለፈው ዓመት በዛ ሪፖርት የሚያሳየው ምንድን ነው አፍሪካውያን ወጣቶች በማህበረሰቡ ካላቸው ቁጥር ጋር ባልተመጣጠነ መልኩ ወንጀል ውስጥ ተሰማርተው ይገኛሉ ለምሳሌ በሁለት ሺህ አስራ ሰባት በክፍለ ግዛቱ ከሚገኙት ታዳጊ የህግ ታራሚዎች ውስጥ አስራ ዘጠኝ ፐርሰንቱ አፍሪካዊ ናቸው በቪክቶሪያ ስቴት እዚህ ስቴት ውስጥ ባሉ የታዳጊ ማረሚያ ቤቶች በህግ ታራሚ ማረሚያ ቤቶች ከሚገኙ ህዝቦች ውስጥ ሰዎች ውስጥ ወጣቶች ውስጥ አስራ ዘጠኝ ፐርሰንቱ አፍሪካዊ ነው። ይህን ከምንጋት አወዳድረዋል ለመሰለ ትውልድ አፍሪካው ህዝብ እዚህ ስቴት ውስጥ የሚኖረው ከሁለት ፐርሰንት በታች ነው። እንግዲህ ይህን አወዳድሩ ምን ያህል ልዩነት እንዳለው። ሁለት ፐርሰንት የፖፑሌሽኑን ሳይዝ ይዘን አስራ ዘጠኝ ፐርሰንት የታሳሪዎችን ቁጥር ይዘናል። ይሄ በራሱ የሚያሳይህ ችግር አለ እና የትምህርት እጦት ከስራ አልበኝነትና ከወንጀል ጋር የተያያዘና የተቆራኘ ነው። ይህን ቁርኝት መበጠስ የምንችለው እንደ አንድ ማህበረሰብ፣ እንደ አንድ ኮሚኒቲ ተንቀሳቅሰን ከመንግስትም ጋር ከቤተሰብም ጋር መስራት ስንችል ብቻ ነው ብዬ ነው የማምነው እኔ። በዚህ ውስጥስ የኢትዮጵያውያኑ ወጣቶች በተለይም ከስደት አለም ከመጡት አፍሪካውያን አውስትራሊያን ወጣቶች በማህበራዊ ህይወቱም ሆነ በትምህርት ስኬቱ ረገድ ወይም በተለያዩ ቅድም ባነሳ ናቸው ዘርፎች እንደምን ይገለጣሉ? የእነሱ ስኬትና ኑሮ ትግልስ ምን ይመስላል? ኢትዮጵያውያን አሁን ያልኩ ቁጥሮች ጠቅላላ አቬሬጅ ናቸው። ወደ ኢትዮጵያውያን ስትመጣ የከፍተኛ ትምህርት ተሳትፏቸው ከአቬሬጁ የተሻለ ነው። ወደ አስራ አምስት ፐርሰንት የሚሆነው ኢትዮጵያዊ እዚህ ሀገር አውስትራሊያ የሚኖረው አስራ አምስት ፐርሰንቱ የከፍተኛ ትምህርት እድል ወስዶ ሰልጥኖ ኳሊፊኬሽን አለው ይጨርሰዋል ማለት ነው። በመሆኑም አን ኤምፕሎይመንት ስራ አጥነት ቁጥሩ ለኢትዮጵያውያን አስራ ሰባት ፐርሰንት ብቻ ነው። አቬሬጁ ለሌሎች አገር ጋር አንድ ላይ ተደምረህ ስታየው ሀያ ሁለት ፐርሰንት ነው። ሀያ ሁለት ነጥብ አራት ነው ለኢትዮጵያውያን ስት ብቻውን ኢትዮጵያን ነጥለህ ስታየው ግን የተሻለ ነው። ወደ አስራ ሰባት ነጥብ አምስት ፐርሰንት ይወርዳል የስራ አጡ ቁጥር። ይህ ብቻም ሳይሆን ቅድም አብሬ ላነሳልህ የሞከርኩት ስኪልድ የምንለው ልዩ ስልጠናና ሙያ የሚፈልጉ የስራ መስኮች ላይ ተሰማርቶ የሚገኘው የአፍሪካዊ ቁጥርም፣ ምክንያቱም ከከፍተኛ ትምህርት ተሳትፎ ዝቅተኛ ስለሆነ የሙያ ሥራዎችን እየሰራ ያለው የአፍሪካዊ ቁጥርም በጣም ዝቅተኛ ነው ወደ ሀያ ሁለት ነጥብ አራት ፐርሰንት ነው። በመላው የአገሪቱን አብረጅ ስታየው ግን አርባ ስምንት ነጥብ ስምንት ፐርሰንት ነው እና ኢትዮጵያውያን የከፍተኛ ትምህርት ተሳትፏቸው የተሻለ ነው። እንዲሁም በዚህ በኤምፕሎይመንት ደረጃ ስታየው ወደ ስኪል እና ማኔጀሪያል ፖዚሽን ስታየው ያላቸው ተሳትፎ ወደ ሀያ ሁለት ነጥብ ሰባት ነው ከአብረጁ በላይ ነው ማለት ነው። አቤሬጁ ሀያ ሁለት ነጥብ አራት ነው፣ የእነሱ ሀያ ሁለት ነጥብ ሰባት ነው እና ኢትዮጵያን በተናጠል ካየኸው ከሌሎች ኮሚኒቲዎች የተሻለ እያደረጉ ነው። ግን ኦቨርኦል እንደ አንድ ኮሚኒቲ ስታየው፣ እንደ አፍሪካን ኮሚኒቲ ስታየው፣ በሁሉም ነገር ከሌላው ማህበረሰብ ወደ ኋላ ቀርተን ያለንበት ሁኔታ ነው የሚታየኝ። ዶክተር ተበጀ ሞላ በዲከን ዩኒቨርስቲ የትምህርት ፖሊሲና ማህበራዊ ፍትህ ጥናት ተመራማሪ፣ ስለ ቃለ ምልልሱ እናመሰግናለን። አመሰግናለሁ ካሳሁን ጊዜ ስትልኝ እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ገጻችንን ኤስቤስ ዶት ኮም ኤዩ አምሃሪክን ይጎብኙ። Hear more stories in your language by visiting